I ያሳለፍነው ታህሳስ ወር ላይ ስደት በኢትዮጵያውያን ስነ ጥበብ እንዴት ይገለጻል የሚል አውደርኤ በጀርመን ባህል ማዕከልና ና በዓለም አቀፉ የስደተኞች መርጃ ድርጅት አማካኝነት ተዘጋጅቶ ነበር። በድረገጽ አማካኝነት በኢትዮጵያና ና በጀርመን በታየው በዚህ አውደርኤ ላይ ስራዎቹን ያቀረበው ዮናስ ሀይሉ በእውነተኛ ታሪኮች ላይ የተመሰረቱ የስደትን መልከ ብዙ ገጽታዎችን የሚያሳዩ ስራዎችን አቅርቧል። የስነ ጥበብ ስራዎቹን ማንነትና አብሮነትም አጉልቶ ለማሳየት የሚጠቀመው ዮናስ ስነ ማህበራዊ እውነታዎችን ለመነጋገር እና የጋራ እሴቶችን ለማጎልበት ባለው ሚና ዙሪያ ከስመኘሽ የቆየ ጋር ቆይታ አድርጓል። ቀጥሎ ይቀርባል። ስደት ከሰው ልጆች ጋር አብሮ በቁርኝት የኖረ ነው። በተለይ ግን በሀያ አንደኛው ክፍለ ዘመን በማህበራዊ፣ ኢኮኖሚያዊና ፖለቲካዊ ምክንያቶች ስደት የዓለማችን ቀዳሚ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ሆኗል። ይህ እውነታ የሥነ ጥበብ ባለሙያና መምህር ለሆነው ዮናስ ኃይሉ ስደተኛ ማነው? አሳዳጅስ? የሚለውን ጥያቄ እንዲጠይቅና በጥናት የተደገፈ የጥበብ ስራውን በአውደ ርዕይ እንዲያቀርብ መነሻ እንደሆኑት ይናገራል። ስደት ማለት የተቀመጠልን ታሪክ አለ። የሚሰደደው ሰው ማን ነው? የሚሰደድበት ምክንያት ብዙ ጊዜ ኢኮኖሚካል ነው ሊባል ይችላል። ፖለቲካል ኢሹ ሊኖረው ይችላል። የሌላውንም አለም የመመኘት ምክንያት ነው ሊባል ይችላል። ሪዝኑ የተለያየ ሊሆን ይችላል። ግን ስደቶች በሙሉ መጥፎ ናቸው ማለት አንችልም። ምክንያቱም በስደት አለምን የለወጡ በጣም ትልልቅ ማንነቶችን አይተናል። በስደት የተፈጠሩ ደግሞ ትልልቅ ሀገራትን አይተናል። አሜሪካን ሀገር በጣም ትልልቅ የሆኑ ለምሳሌ እንደነ አንድሪው ካርኒጊ ወይንም ሮክፌለር የሚባሉት አንተርፕረነሮች ከሌላ ሀገር በስደት መጥተው አሜሪካን ውስጥ ትልቅ ስምና ዝና አትርፈው የሄዱ ናቸው። እንደዚሁም ደግሞ በስደት ደግሞ ሀገሮች ሲጠፉ አይቻለሁ። ግን እኔ እንደ አንድ ግለሰብ ከፍተኛ የሆነ ትኩረት የሳበኝ ምንድን ነው ስደትን እንደ ስደትነቱ በጣም የተለያየ እይታዎች፣ ተሞክሮዎች እንደዚሁም ፐርሰናል ኖሌጆች ተሞክሮ ስለሚሰጠን ከተለያየ አንግል ነው ያየሁት ማለት ነው እነዚህ ሁሉ አንግሎች ነው ናሬት ለማድረግ የፈለኩት ማለት ነው። ዮናስ የስነ ጥበብ ስራዎቹን ያቀረበው ዘመናዊ ዲጂታል የፎቶ መተግበሪያዎችን ከባህላዊው የስነ ጥበብ ስራ ጋር በማደባለቅ ነው። በስራው ለማሳየት የሞከራቸው ታሪኮችም ለሰዓታት ቃለ መጠይቅ ያደረገላቸውን ስምንት የእውነተኛ ባለታሪኮችን ህይወት የሚያስቃኝ ነው። ከባለታሪኮቹ መሀል ከእናቷ ጋር ከየመን ተሰዳ በአዲስ አበባ ጎዳናዎች ላይ ስትለምን ያገኛት የስምንት ዓመት የመናዊትና በአሜሪካን ሀገር የሚኖረው ወጣት ይገኙበታል። የመጀመሪያ ገጸ ባህሪ አሚና ማለት ከሚድል ኢስት ተሰዳ የመጣች ነች። ወደ እኛ ሀገር፣ የመን በጣም ጥሩ የሆነ የላይፍ ስታይል የነበራቸው እና በጣም ጥሩ የሆነ ኑሮ የሚኖሩ ነበሩ ማለት ነው። ግን በሀገር ፖለቲካ መዘበራረቅ የተነሳ እነዚህ ሰዎች በጣም ከምትወደው ወንድሟና ከአባቷ ተለይታ ከእናቷ ጋር ወደ ኢትዮጵያ ለስደት መጣች ማለት ነው። አባቷና ደግሞ ታናሽ ወንድሟ ደግሞ ወደ ፈረንሳይ ተሰደዋል ማለት ነው እና ስደት ቤተሰብን እንደሚለያየው ያህል ደግሞ ሁለተኛው ገጸ ባህሪ ላይ ስመጣ ደግሞ አማን ቤተሰቦቹ የዳይቨርሲቲ ቪዛ ሎተሪ ተጠቃሚ ሆነው ቤተሰቦቹ ሲሄድ በጣም በልጅነቱ ነው የሄደው ማለት ነው። እና አማንን ደግሞ አግኝቼ የእሱን የስደት ኤክስፔሪየንስ ተሞክሮ ሲነግረኝ ምንድን ነው የተሻለ ትምህርት እድል አግኝተዋል። በጣም የተሻለ የመኖር ኦፖርቹኒቲ አግኝተዋል። ግን ሁልጊዜ አውደ አመት ሲመጣ ዲፕሬሽን አለበት ወይንም ድባቴ አለው። በፊት የነበረው ማንነት ሕይወቱ ላይ አንድ የሆነ ተጽዕኖ አሳድሮበታል። በርካታ አፍሪካውያን ወደ አውሮፓ የሚያደርጉት የሞት ሽረት ትግል የሞላበት ስደት በስደት በሄዱበት ሀገር የሚገጥማቸው እንግልትና የኑሮ ውጣ ውረድ የስደት ክፉ ገጽታዎች ጎልተው እንዲወጡ ቢያደርጓቸውም ዮናስ በስራዎቹ ስደት ለባህል ልውውጥ እድገትና አብሮ መኖር ያደረገውን አስተዋጽኦም ለማሳየት እንደሞከረ ይናገራል። ስደት ብዙ ጊዜ ኔጌቲቭ ፓርቱን ነው የሚያሳዩት። ያየሁት ነገር ምንድን ነው፣ አዎንታዊም ተጽዕኖ አለው፣ አሉታዊም ተጽዕኖ አለው። ወደ ሳውዝ አፍሪካ ብትሄጅ በጣም ትልቁን ኢንሪች ያደረገው ባህል፣ እነ ሳልሳ፣ እነ ታንጎ እንዲሁም ብዙ የላቲን አሜሪካን ባህሎች ከስደት የፈለሱ ባህሎች ናቸው። አድገው ሌላ ሀገር የፈጠሩት ማለት ነው። እንደዚሁም የተለያዩ የሆኑ የምግብ ውጤቶች በተለይ የተለያዩ የአለባበስ ውጤቶች የሰው ልጅ ሂማን ኤክስፒሪንስ በመሰደድ ውስጥ የመቃኘት ነገር ስላለው ስደት የራሱ ጥሩ ጎና አለው መጥፎ ጎናለሁ አለው። ዮናስ ከአለ የስነ ጥበብና ዲዛይን ትምህርት ቤት በ202 ዓ ም ከተመረቀ በኋላ ከአምስት በላይ አውደ በሀገር ውስጥና ከሀገር ውጭ አሳይቷል። በአሜሪካ በአውሮፓና በእስያ የሚገኙ የተለያዩ ሀገሮች ላይ የተደረጉ ውድድሮችን ከማሸነፉና የባህል ልውውጦችን ከማድረጉ በተጨማሪ በጣሊያን፣ ኳታር፣ ባህሬን፣ አሜሪካና ብራዚል በሚገኙ ሙዚየሞች ስራዎቹ ተቀምጠዋል። ስነ ጥበብ የተለያዩ ማንነቶች የእውቀት ደረጃና እውነቶች ያሏቸውን ማህበረሰቦች የማስተሳሰር ኃይል አለው የሚለው ዮናስ በስራዎቹ በአብዛኛው እነዚህን የጋራ እሴቶች የሚያንጸባርቁ ናቸው። ለምሳሌ በስነ ጥበብ ዲፕሊ ስለ ማንነት ማውራት እንችላለን፣ ስለ ባህል ማውራት እንችላለን፣ ስለ ሃይማኖት፣ እንደዚሁም የሰው ልጅ የሚጋራቸው ፓወርፉል የሆነ ደግሞ ኢሞሽናል ኤክስፒሪየንስ ወይንም ስሜታዊ የሆኑ እውነታዎችን መጋራት እንችላለን። ለምሳሌ ስለ ፍቅር፣ ስለ ጥላቻ ወይንም ስለ ማንነት መነጋገር ስለምንችል ስነ ጥበብ ይሄንን የመናገር ኃያልነት አለው ማለት ነው። እና የኔ ስራዎች አብዛኛውን የሚያጠነጥኑት ከማንነት ጋር በተለይ ስነ ጥበብ ለእኔ በጣም ትልቅ የሆኑ የማህበረሰባዊ እሴቶችን መግለጽ የሚችል አቅም አለው። የማንነት ጥያቄዎች በማህበረሰቦች መካከል የግጭት መንስኤ ከመሆን አልፈው ለብዙ ሰዎች ሕይወት መጥፋትና ለሚሊዮኖች መፈናቀል ምክንያት በሆነበት በአሁኑ ወቅት ዮናስ ስነ ጥበብ ማህበረሰብን የማከም እና የመፈወስ አቅም እንዳለው ይናገራል። አንደኛው የስነ ጥበብ እሴት ምንድን ነው? ራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል። ለምሳሌ በጥበብ እጅጉን ያደጉ ሀገራቶች ሶስት ባህሪያቶች አሏቸው። አንደኛ ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው። በስነ ጥበብ ደግሞ የበለጸገች ሀገር የራሳቸውን ማንነት የሚያውቁና ስለሌሎች ሰዎች ማንነት የሚያከብሩ ሀገራቶችን ስለሚፈጥር ስነ ጥበብ ከሁሉም ከፖለቲካም፣ ከሃይማኖትም፣ ከሌሎችም በላይ ነጻነት እና ከፍተኛ ልዕለ ሀሳብ የሚስተናገድበት ፕላትፎርም ስለሆነ እጅጉኑ ለሶሳይቲ ለማህበረሰብም ለሀገርም እንዲሁም ለኢንዲቪዥዋል በጣም ትልቅ ሕክምናዊ ወይንም ቴራፐቲክ የሆነ ይዘት አለው። ዮናስ ከስነ ጥበብ ባለሙያነቱና ከመምህርነቱ ባሻገር የማህበራዊና አካባቢ ጉዳዮች አቀንቃኝም ነው። በቅርቡ ኳንዛ የተሰኘ የአፍሪካ ፍልስፍና ሀሳቦችን የያዘ በራስ ማየት፣ ስነ ጥበባዊ ፈጠራ፣ እምነት፣ በራስ መተማመንና አብሮ መኖር በሚሉ ሀሳቦች ዙሪያ የስነ ጥበብ አውደ ርዕይና ውይይት ያካሂዳል። ከአካባቢ ጥበቃ ጋር የተያያዙ ሀሳቦች የሚቀርቡበት ከእናት ተፈጥሮ ጋር የሚደረግ ቃለ ምልልስ የሚል አውደ ራዕይ ላይም ስራዎቹን ያቀርባል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ